አዲሱ አሁን በመጀመሪያው አጋማሽ ቀደም ብለን ወደ ጀመር ነው ና በቀጠሮ ወዳ ቆየ ነው በኢትዮጵያ የሙዚቃ ታሪክ ዙሪያ ወዳ ተኮረ ወጋችን እንሸጋገራለን። እሺ ተመልሰናል። እንግዶቻችን ታማኝ በየነ ጎላ ብሎ በተነሳውና በመጠኑ ባነጋገረን የመጽሐፉ ርዕስ ዙሪያ አንዲት ነጥብ ላከል ሲል ነበር ወጋችንን የገታ ነው። ሌላ አንዲት ነገር በዚህ በወርቃማው ነገር ላይ ከዘመን ጋር እያየ ነው። ለምሳሌ

አብዛኛው የሙዚቃ ስራ ከክለብ ውጪ ማለት የምሽት መዝናኛ ቦታዎች ውጪ በቲያትር ቤት ደረጃ ሲቀርቡ ምንም ነገር የለም። ሰው ምሳ በልቶ መጥቶ አዳራሽ ውስጥ ገብቶ ጸጥ ብሎ የሚከታተለው ነው። አልኮል ምን ምን የለበትም። በዛ ውስጥ የምትዳኘው እንግዲህ በንጹህ አእምሮ፣ ከእንቅስቃሴ ጀምሮ አድማጮ የሚመለከት ሰው የግጥሙን አብሮ መሄድ፣ በዛ ውስጥ አልፈ ተፈትነ ነው የምትወጣው። አሁን ለምሳሌ በአብዛኛው የሚሰሩት ላይ ስታይ

በማታ የሚካሄዱ ወይም መጠጥ በአብዛኛው የሚሸጥባቸው ቦታ ከእሱ ጋር የሚመጡ ጉልበትና ጩኸት አለ ምልህ ከተነጋገር ሁለተኛ፣ ብረህ የምታየው በዛ ዘመን የሚገርመኝ አዳራሽ ውስጥ ቁጭ ያለ ሕዝብ በሙሉ እነዚህ ለስላሳ ዘፈኖች የሚባሉት በቀስታ የሚዘፈኑ ለምሳሌ እንደነሞናሊዛ ወይም ሩቅ ምስራቅ ሳ ወይም በንባ ተለያየ ሌሎቹንም ብታመጣ አዳምጦ

ገምግሞ ይደገም ወይም በጣም ጥሩ ነው ብሎ ሲያጨብጭብ ታል። አሁን እኮ በቀጥታ መድረክ ላይ ስለው ተብሎ እነዚህ ለስላሳ ዘፈኖች በአብዛኛው ከሲዲ ውጭ መድረክ ላይ አይሰሩ። ሰው የዛ አይነት እንዳይኖረው ሆኗል እና ብዙ ወደኋላ ሄደን ልንመረምራቸው የሚገቡ ነገሮች የሚያስነሳ እኔ እንደው ብዙ ጥያቄ የለኝም። አብርሃም ግን አንድ

በድምፅ ተጫልስታ ቃለ ሻወር ውስጥ ምናምን ይሞክር ይሆናል። አንዳንዴ ሳንነግረው ስኔ ሲያንጎራጎር እንደርስ የመሳሪያውን አይቻለሁ። በነገር ላይ ወርቃማው ጊዜ ትዝታዎች ስዕላዊ መጽሐፍ ሲመረቅ

ታማኝ የሰራው ስራ በጣም አስገርሞኛል። በታማኝ ስራዎች ብዙ ጊዜ እደነቃለሁ። ከዚህ ቀደምም ብዙ ነገር አሳይቶናል። እንዴት እንደሚያሰባሰባቸው አላውቅም እና ለአንተ ለራስህ ሳይገርምህ አይቀርም። ከሙዚቃ ጋር ያለህን ቁርኝት ከልጅነት ጀምሮ ጉድሩ ሆነ ከቤተሰብ ጋር የተነሳን ፎቶግራፍ እንዴት እንዳገኘብህ ማለት ነው። ይህም ሁሉ አድርጎ ከሙዚቃ ጋር ያለህ ቁርኝት ቀላል አይደለም። ከሙዚቃ ላለመለየት ብዙ ጥረት አድርጓል ሲል ታማኝ ብዙ ምስክር አለ ለዚህ

ከኢትዮ ሳውንድ በኋላ ሌላ የአፍሪካ ሬኮርድስ ጀምረህ ነበር። ከዛ ደግሞ መዝናኛ ሬስቶራንት ነበር። ሬስቶራንት ውስጥ እንኳን ሰዓት ምናምን አለም፣ ግድግዳ ላይ ያለው የአርቲስቶች ስዕል በሙሉ ነው። እና ያለህ ቁርኝት ቀላል አይደለም። እንደዛ ሆኖ ግን ይሄ ነገር ከየት መጣ ሲባል ድሮ ይዘፍን ነበር ለማለት አልተመቸንም። ያንጎራጎርኩ ምንም የለ ወይ። አሁን አንድ ነገር አዚምን ልናወጣ እንጂ ቀስ መሰራት ጫውታል

እሱን አይቻልም። በድምፅ ግን ምንም እንደው መሽጡህን ማቅ መሳሪያ ተጫወተል ሲባል የተተኮሰ እንዳይመስል የትኛውን ሙዚቃ መሳሪያ እንድትጫወት ድራም፣ ና ድራምፔ ተጫወት ነበር። በታማኝ ዝግጅት ላይ ተመልክተናል። አድማጮች ተመልካቾች በዚህ ሰዓት እንደ አዲስ የሚሰሙት እንዲያውቀሃል ነው። ጥያቄውን ገፋ ያደረግ ነው እንዲህ ያለ የሙዚቃ ውይይት

ከምንነጋገርበትም ርዕስ ወጣ ሊል ሌሎችንም በያሉበት ሊያነጋግር የሚችል ሀሳብን መተው እድል ይሰጣልና፣ አንዳንዶቹ ነጥቦች በዚህ ባንቋጫቸውም ቀደም ብለን እንዳነሳነው ሁሉ ሀሳቦችን አንስተን እንሄዳለን። በዚህ መጽሐፍ ውስጥ የተመለከት ናቸው

አንተ ባለህበት ቦታ ሙዚቃ ቤቱን ጭምር ክምችቶችህን የሚያሳይ ነገር በቅርብ የሚያውቁ ቦታዎች ለጎበኙ ቅርብ ናቸው አንድ ቀን እንዲህ ያለ ስራ ይመጣል ብሎ ተስፋ የሚያሳድረው አይነት ሆኖ ነው ምልከታቸው የነበረው እውነትም ዛሬ እንዲህ የተጨበጠ አንድ ትልቅ ነገር ሆነው ወጥተዋል መሰረት ተጥሏል ብሏል ታማኝ በሌላ በኩል ደግሞ የሙዚቃ ክምችቶችህም ያንኑ ያህል ናቸው ቅድም በታማኝም በአዲሱም እንደተገለጠው ኢትዮጵያ የቆዩ ዜማዎችን ስንፈልግ የተለየ አዲስ ስራም ቢሆን ስንፈልግ እንጠይቅህ ነበር ሙዚቃ ቤትም እያለ ከዛ በኋላም ሌላ

ጭንጫችን፣ ታማኝ ነው። ለአድማጮች እንነግራለን። አዲስ የሙዚቃ ቤትም በኋላ ከተከተሉት ውስጥ እንዲሁ በተመሳሳይ የሚረዳ ና ሆም ሪከርድስም አለን። በአግባቡ አክብሮት ለሁላችሁም እንገልጻለን። ግን ያ ክምችት በፍቅር ብቻ የሚመጣ አይመስልም፣ ና ምሳሌነትም አለው። አንድ ቀን ያ በግል ያከማቸ ነው ለራሳችን ፍላጎት ብለን የያዝነው ነገር

ሌላ ትልቅ ነገር ሆኖ ሊመጣ ይችላልና፣ እንዲ በዛ በኩል የምታካፍለው ካለ እርግጠኛ ነኝ። ታማኝና መልካሙ የምታክሉት ነገር ይኖራል። ስታከማች ታስበው ነበር፣ አንድ ቀን የሆነ ነገር ይወጣዋል ብለ ታስብ ነበር። ሙዚቃውም፣ ስዕሎቹም፣ ፎቶግራፎችም። ሙዚቃውም ሆነ ፎቶግራፎችን የማከማቻቸው የእውነቱን ለግሌ ነበር። ለራሴ ሳስፋክሽን ነበረ። ሙዚቃም ማስቀምጠው ቀድቼ ለራሴ ደግሜ ለመስማት ነው።

ፎቶውንም በእንደዛ አይነት ነበር። ይሄ ከጊዜ በኋላ ሰዎች እያዩ በሰጡኝ አስተያየት ነው ለህዝብ ለአጋራቢ ብቻ ያላገዋል። ታማኝ ሲገባበል በዚህ ባል ቅድም እንዳከው ነው እዛ እሱ የነበረው ሬስቶራንት ጓደኞቹ ከጀርባ ያሞት ነበር። ሲምሶኒያ ይባል ነበር። ምግብ ሊበላ ገብቶ ሰው እንዳለ የአርቲስቶች ፎቶ ነው። እና ይሄ እኔም ራሴ አጠራቅማለሁ። አንደኛ መውደድ አለብህ። ዋናው እሱ ነው። ቀላል ጊዜ አይደለም። እነዚህን ሰብሰው ማሰመት በራሱ እና

ትልቅ ስራ ነው። በጣም እኔ እንደዚህ አይነት ነገር ያየሁት ለአንተም፣ ባለፈው ስትመጣ ከስቱዲዮ ውጭ የሆን ገልጭላለሁ፣ አትላንታ ነው እንዲህ አይነት ነገር ያየሁት አትላንታ። በሙዚቀኛ ብቻ አልተገደበም እሱ፣ ደግሞ ስፖርተኞችን፣ ደራሲያንን የሚያሰባስ ሬስቶራንት ያለው ሰውና ያሳ ቤት

አንተ ደግሞ የተለየና ዚ በሙዚቃዋ ላይ ያተኮረ ማንም ሳያስብ ድንቅ ብዙ አትናገርም። አብረህ ድምጽህም አሁን በግድ ው የኮረኮር ነው የምናናገር። እንደው ከኔ ይልቅ መጽሐፉ ይናገር ብለ ከአንተ የበለጠ መጽሐፉ ጮሆ ይናገራል ነገሩ። እና በጣም ድንቅ ነገር ነው። አሉላ እንዳለው ይሄ ፕሮግራም በዚያ አንኳቸውም ቀጣይነት ይኖረዋል። ምናልባት አሉላ መጨረሻ ላይ የምታነሱ ጠያቄ ለመልካሙ አንድ ሀሳብ ቢወረውር የክምችቱን ነገር

እንደ ሙዚቀኛ መታዘብህም አይቀርም። እኛ ደጋግመን ያልነው ለእኛ ስለሚያዋጡም ስለሚያቀብሉን ጭምር ነው። ቀለል አድርገው የመለሱት ይመስለኛል። በዚህ ሰዓት ለሚሰሙ አድማጮችም ጭምር በግል ከቴምብር ይጀምራል። አንዳንድ ማስታወሻዎችን ሰዎች ለግላቸው ብለው ያደርጋሉ። ነገር ግን ላቅ ላለ ስራ መነሻ ይሆናል። እንደምታውቁት በጣም የቆየ በስብስብ ደረጃ ሌሎች እጅ የማይገኝ ነገር እንደ ብርቅዬ ይታይና ከዘመን በኋላ በጣም የተወደደ ዋጋም ያወጣል። ይሄ እንግዲህ የተወደደ ዋጋው ይመስለኛል እንዲህ ያለ መጽሐፍ እንዲኖረን

አድርጓል። የአብርሃም ክምችትና አንተ እንደ ሙዚቃ ሰው ቅድም አላውቃቸውም እንኳን ያልከውን ለማየት ያስቻለህን አይነት ክምችት በፎቶግራፍ ነው ያየ። ነው ታማኝና አብርሃምን በቅርበትም ታውቃቸዋለህ የሙዚቃ ክምችታቸውም ያን ያህል ትልቅ የሚባል ነው፣ ግዙፍ ክምችት ነው ያላቸውና ምንድን ነው በስሜት ደረጃ አንተ ልገልጽ የሚችለው?

ጥያቄውን ወረወርን እንጂ ለዚህም ለሌሎችም ጥያቄዎቻችን የሰጡን አስተያየቶች ጊዜው የፈቀደው ይህን ያህል በመሆኑ በቀጠሮ ለመጪው የራዲዮ መጽሔት ቀሪውን ውይይታችንን ልናሳድር ነው። እንግዶቻችን እናመስግንን እናንተ አድማጮቻችንንም በቀረቡትም ሆነ በሌሎች ርዕሶቻችን ዙሪያ አስተያየቶቻችሁን ታደርሱን ዘንድ እንጋብዝ። ጻፉ፣ ደውሉልን። ለራዲዮ መጽሔት ማለት ሳት ተነግኖ ታዲያ አድማጮች የምሽቱን ምርጥ ግጥም እንደ ፈቃዳችን እንደ ወትሮ ዛሬ አላስተናገንም። ይቅርታን እንጠይቃለን።

አሁን የቀረን የስንብቱ ዜማ ብቻ ነው። የማጠቃለያ ዜናውን አስከትሎ ደግሞ በወጉ መሰናበት እያጣጣማችሁ ቆዩ ልንል ነው። የጣቢያውን በር ለመዝጋት አሁን ብቅ እንላለን። እስከዚያው ከመልካሙ ጋር

This is a lady, and I'm going to go to the house. She said, I'm going to go to the house. I said, I'm going to go to

Și ce dar ta stai scris trec un te bulat, pe la grec și ce dar stai scris trec un te bulat, pe

Cu metele plaka, displau a fost în cicat, ca pe zalezi cu dino la iad, pe sa ta, de glau arde penim aricat, cu spau medre cu cu unas, cu zicala,